ማህደረ ዜና የዓለም አንደኛ ሀብታም የጠንካራ ጦር የምርጥ ሳይንቲስቶቹ ሀገር የወደፊት መሪዋን ለመምረጥ ሁለት አማራጭ ቀርቦላታል ሴት ወይስ ወንድ ፖለቲከኛም ዲፕሎማት እናት ወይስ ቱጃር የቴሌቪዥን ዝግጅት አቅራቢ፣ ያሻውን እንዳሻው ተናጋሪ አባት፣ ድሆችን ደጋፊ፣ ስደተኞችን አስተናጋጅ፣ የሃይማኖት እኩልነትን ሰባኪ ወይስ ስደተኛም፣ ሙስሊሞችን አባራሪ ክሊንተን ወይስ ትራምፕ? ባጭሩም የአሜሪካኖቹን ውሳኔ ለማወቅ እስከ ህዳር መጠበቅ ብርግጥ ግድ ነው። ፉክክሩ ግን ቀጥሏል። ቢሊዮነሩ ፖለቲከኛም የወግ አጥባቂውን የሪፐብሊካን ፓርቲ እጩነት ባረጋገጡ በሳምንቱ ባለፈው ሐሙስ፣ ነባሯ ፖለቲከኛም የለዘብተኛው የዲሞክራቲክ ፓርቲ እጩነታቸው በይፋ ጸድቋል። ባለፈው ሳምንት የዶናልድ ትራምፕ መርህና ስብእናን ባጭሩ ቃኝተን ነበር። ዛሬ ተራው የሂላሪ ክሊንተን ነው። አብራችሁን ቆዩ። 971 ዘመኑ በሙሉ እንደ ጎርጎርያኑ አቆጣጠር ነው። እንደሷ ሁሉም የል ዩኒቨርሲቲ ህግ ያጠና ከነበረው ወጣት ጋር ሲተዋወቁ፣ የግንኙነት መፈላለጋቸው መሰረት እንደ ወጣት ፍቅር፣ እንደ ተማሪ ትምህርት ነበር። የወጋቸው ርዕስ፣ የመፈላለግ መሳሳባቸው፣ ጽናት የመደጋገፋቸው ምክንያት ግን ፍቅር ትምህርት፣ ሥራ፣ የሥራ እድገት ብቻ አልነበረም፣ ፖለቲካም ጭምር እንጂ። እና ቢል ከ45 ዓመት በፊት ሕግ ቤተ መጻሕፍት ውስጥ የጀመርነው ነው ውይይት አሁንም እየጠነከረ ነው። ዛሬ እውቀት፣ ስልጣን፣ ዕድሜም አንቱታን ያጎናጸፋቸው ወይዘሮ ናቸው። ሂላሪ ዲያና ሮድሃም ክሊንተን ትምህርቱ በዶክተርነት አሳርጎም ፍቅሩ፣ ትዳር፣ ትዳሩም እናት አባት አያትነትን ለሁለቱም አጎናጽፏቸዋል። የፖለቲካ ውይይቱ ደግሞ ሰውየውን ለትልቂቱ ሀገር ትልቅ ስልጣን ለፕሬዝደንትነት ባበቃም በ23ተኛ ዓመቱ ዘንድሮ እሳቸውን እንደ ቀዳማዊ እመቤት ከሚያውቁት ቤተ መንግሥት እንደ መሪ ዳግም ለማስገባት ባለፈው ሳምንት ሐሙስ ከወሳኙ የመጨረሻው መጀመሪያ ፍልሚያ ላይ ደረሰ። ከዚህ ለመድረስ የእስካሁኑ ፈተና በእርግጥ ቀላል አልነበረም። ዋይትሃውስ ዳግም ለመግባት ከእንግዲህ የሚቀረው ጉዞም ከባድ ነው። ግን ሂላሪ ክሊንተን በቀደም እንዳሉት ያ ያኔ የፖለቲካ አስጠኛቸው ፍቅር ለጋሻቸው አሁንም ከጎናቸው በመቆማቸው ደስተኛ ናቸው። ዊልያም ጃፈርሰን ቢል ክሊንተን ታውቃለህ፣ ያው ውይይት፣ እኛም በደስታ በሞሉ ጥሩ ጊዜዎች አልፏል። እኛም በፈተኑ አስቸጋሪ ጊዜዎችም፣ እንዲሁም በእነዚህ ጊዜያቶች ሁሉ ጥቂት ቃላት አግኝቻለሁ። ባለፈው ማክሰኞ ምሽት የኒዋና ዮሐና አስረጂ አስተማሪዬ ስራ ላይ ሆኖ ሳየው በጣም ደስ ብሎኛል። ሲትዮዋም እንደ ፕሬዚደንት የቀድሞ ፕሬዚደንት እንደ ቀዳማዊ ጌታ የሚባል ነገር ካለ ዳግም ዋይት ለመግባት የከንግድሁን ከባድ ፈተናቸውን መወጣት አለባቸው። ከባዱ ፈተና የሪፐብሊካን ተቀናቃኛቸው ዶናልድ ትራምፕን ማሸነፍ ነው። ትራምፕን ለማሸነፍ ደግሞ ጥሩ የፖለቲካ መርህ ቀንቀና ሐሳቢነት ለሀገርና ለሕዝብ ተቆርቋሪ ወይም ጠቃሚ ሀሳብ ማመንጨት ብቻቸውን በቂ አይደሉም። በተለይ አሜሪካ ውስጥ የሚሉ የሚያደርጉትን በጥሩ ቃላት ድምፅ ሰጪው በሚገባው ቋንቋ መግለጥ፣ አብዛኛው ድምፅ ሰጪ በዚህ ወቅት የሚፈልገውን አውቆም የሚፈልገውን ለማድረግ ቃል መግባት፣ ተፎካካሪን ማኪያኪያስ ማሳጣት ግድ ነው። ለዚህ ደግሞ የፕሬዚደንት ባራክ ኦባማ ድጋፍ የባለቤታቸው የቀድሞው ፕሬዚደንት የቢል ክሊንተን ሁለንተናዊ ትብብር አልተለያቸውም። እሳቸውም በርግጥ ዋዛ አይደሉም። ዋና ነቃፊ ተፎካካሪያቸውን ለማጣጣል ከሁለቱ የቅርብ ደጋፊ ተባባሪ አብነቶቻቸው ወይም ሞዴሎቻቸው አልፈው የዲሞክራቶቹን ርዕሰ ርዑሳንን አስተምሮ አነሱ መፍራት ያለብን ፍራቻን ራሱን ብቻ ነው እያሉ ዶናልድ ትራምፕ ባለፈው ሳምንት በተደረገው ጉባኤያቸው የተናገሩትን ሰምተናል። ከተቀረው ዓለምና እርስ በራሳችንም ሊነጣጥሉን ይፈልጋሉ። ዛሬ ዓለምን ላጋጠመው አደጋ ያለ ገደብና በጭፍን እንድናጉበድድ ያስፈራሩናል። መጪውን ዘመን እንድንፈራ፣ እርስ በርሳችን እንድንፈራራ ይፈልጋሉ። ታላቁ የዲሞክራቲክ ፕሬዚደንት ፍራንክሊን ዴላኖ ሩዝቬልት ከዘመናችን እጅግ የከፋ አደጋ በነበረበት ከዛሬ 80 ዓመት በፊት እንኳን የተናገሩት የትራምፕን ማስፈራሪያ በቀጥታ የሚቃረን ነበረ። እንዲህ ብለው መፍራት ያለብን ፍርሃትን ራሱን ብቻ ነው። ሩዘቬልት ዩናይትድ ስቴትስን ከምጣኔ ሀብት ድቀት በማዳናቸው በአሜሪካኖች በሙሉም ይወደዳሉ። ሁለተኛውን የዓለም ጦርነት ድል ያደረገውን የዓለም ኃይል በማስተባበራቸው ከዩናይትድ ስቴትስ አልፈው በአብዛኛው ዓለም ይደነቃሉ። የዩናይትድ ስቴትስን የዓለም ልዕለ ሀያል ሀገርነት በማረጋገጣቸው በአሜሪካና በአሜሪካ አፍቃሪዎች ዘንድ ይወደሳሉ። የተባበሩት መንግስታት ድርጅት እንዲመሰረት በመጣራቸው ደግሞ በድፍን ዓለም ይታወቃሉ፣ ይደገፋሉ። ሩዘቬልት የኬኔዲ፣ የቢል ክሊንተን፣ የኦባማ የፖለቲካ አብነት እንደነበሩና እንደሆኑ ሁሉም የወይዘሮ ክሊንተንም ቢሆኑ በርግጥ አይደንቅም። የወይዘሮ ክሊንተን ቀዳሚ ምሳሌ ግን ከሩዘቬልት ይልቅ ኢሌኖር ሩዘቬልት ነበሩ። ከጥር 1993 እስከ ጥር 201 እንደ ቀዳማዊት እመቤት ዋይት ሃውስ በቆዩበት ወቅት ያከናወኗቸው ምግባራትም ከኢሎኖይ ሮዘቬልት ጋር የሚያመሳስላቸው ነው። ብዙ የታሪክ ጸሐፊዎች እንደሚስማሙበትም ክሊንተን ከኢሎኖይ ሮዘቬልት ቀጥሎ ከፍተኛ ስልጣን የያዙም ቀዳማዊት እመቤት ነበሩ። እንደ ፖለቲከኛም የተሳካላቸው ቀዳማዊት እመቤት፣ የኒውዮርክ ሴናተር፣ ውጭ ጉዳይ ሚኒስትር፣ አሁን ደግሞም እጩ ፕሬዝደንት ደረጃ የደረሱት እንደ ሴት ወይዘሮ፣ ጥሩ ሚስት፣ ሩኅሩኅ እናት፣ አዛኝ አያት የሆኑ ወይዘሮ ናቸው። ከዚህ ለመድረስ ግን ከእውቀት፣ ጥረት፣ ብልጠት በተጨማሪ ትዕግስትም የባህሪያቸው አካል መሆን ነበረበት። በእርግጥም የሞኒካ ሊዊኒስኪንና የባለቤታቸውን ውስልትና በሰሙ ማግስት ሰውየውን በ ቃህኝ በቃሁህ ቢሏቸው ኖሮም ዛሬ የሆኑትን መሆናቸው ወደፊት የሚመኙትን ማግኘታቸውም ሲበዛ አጠራጣሪ ነው። በዚህ የምርጫ ዘመቻም እውቀት፣ ብልሃት፣ ብልጠት፣ ትዕግስቱ ቢያንስ እስካሁን አልተለያቸውም። የዋና ተቀናቃኛቸው የዶናልድ ትራምፕ አብይ የምርጫ መፈክር አሜሪካን መልሰን ታላቅ እናድርግ የሚል ነው የእሳቸው የበቀደማ አጸፋም አሜሪካ መቼ ትንሽ ሆነችና? እጅግ በጣም ጠንካራ የጦር ኃይል አለን። አዳዲስ ነገሮችን በመፍጠር እጅግ የተካኑ ድርጅቶች አሉን። በጣም ስር የሰደዱና ዘላቂ እሴቶች አሉን። ነፃነት፣ እኩልነት፣ ፍትህና እድል እኒህ ቃላት ሲነሱ ስማችን አብሮ በመነሳቱ እንኮራለን። ከሁለቱም የዩናይትድ ስቴትስ ትላልቅ የፖለቲካ ፓርቲዎች አንዱ ፓርቲ ሴት ፖለቲከኛን ለፕሬዝደንትነት ሲያጭ፣ ዴሞክራቲክ ፓርቲው ሴት ፖለቲከኛን ለፕሬዝደንትነት ስትታጭ ደግሞ ክሊንተን የመጀመሪያዎቹ ናቸው። ግን ሴትየዋ እንደገና ብልጥ ናቸው። እንደ ብዙዎቹም የሴት እኩልነት አቀንቃኞች ወንዶችን ወይም ለወንዶች የበላይነት የቆሙ ማህበራዊ፣ ፖለቲካዊ ስርዓቶችን በማውገዝ ጊዜ አላጠፉም። የእናቴ ሴት ልጅና የሴት ልጄ እናት ነኛሉ። በቀደም ግን ለወንዶችም ጭምር ቆም ያለው ስታንዲንግ ሂር አዝ ማይ ማዘርስ ዳተር ኤንድ ማይ እንደ እናቴ ሴት ልጅና እንደ ሴት ልጄ እናት እዚህ ከእናንተ ፊት ለመቆም በመብቃቴ በጣም ደስተኛ ነኝ። ይህ ቀን በመምጣቱ በጣም ደስተኛ ነኝ። ለሴት አያቶች፣ ለህፃን ልጃገረዶችም፣ በዚህ መሃል ላሉትም በሙሉ ደስተኛ ነኝ። ለወንድ ልጆችና ለትልቅ ወንድሞችም ደስተኛ ነኝ። ምክንያቱም አሜሪካ ውስጥ አንድ የሆነ እንቅፋት ሲወድቅ መንገዱ የሚለቀቀው ለሁሉም ነውና። ዶናልድ ትራምፕ በተደጋጋሚ እንዳሉት ቢመረጡ ስደተኛ አሜሪካን እንዳይረግጥ ሀገራቸውን ከሜክሲኮ ጋር የሚያገናኘውን ድንበር በግንብ ያሳጥራሉ፣ ለሙስሊሞች የመግቢያ ፍቃድ ወይም ቪዛ ይከለክላሉ። ክሊንተን ይህን ይቃወማሉ። ለሀገራችን ከጠቀሙ ስደተኞች ይገባሉ ባይ ናቸው። አሸባሪነትን ለማስወገድ ደግሞ አብነቱ ክሊንተን እንደሚሉት ከሌሎች ሀገራት ጋር በመተባበር አሸባሪዎችን መዋጋት፣ የመረጃና የስለላ ልውውጦችን ማጠናከር፣ ዲፕሎማሲያዊውን ጥረት ማሳደግ ነው። ከኢራን ጋር የተደረገው ስምምነት ለዶናልድ ትራምፕ አሜሪካንን ያንበረከከ ነው። ለክሊንተን ግን የዲፕሎማሲ ድል የመልካም አመራር ውጤት የአሜሪካን ጠላት የመቀነስ ስልት ምሳሌ ነው። በሌላ በኩል በተለይ ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ በእንግሊዝኛ ምህፃሩ ብሎ የሚጠራውን አሸባሪ ቡድን ለማጥፋት እስካሁን የሚደረገው ድብደባ ተጠናክሮ መቀጠል አለበት ባይናቸው ክሊንተን ሀገራችንን አስተማማኝ ማድረግና ይህን የሚያደርጉ ሰዎችን ማበረታታትና ማክበር ከፍተኛ ቅድሚያ የምሰጠው ጉዳይ ነው። የኢራንን የኒውክሌር መርሃ ግብር አንድም ጥይት ሳንተኩስ በመዝጋታችን ከፍተኛ ኩራት ይሰማኛል። አይሲስን ለማስወገድ የሚረዳ ስልት ነድፍ ያለው መደበቂያቸውን ከአየር እንደበድባለን፣ ከምድር የሚወጓቸውን የአካባቢውን ኃይላት እንረዳለን። ዶናልድ ትራምፕ ሴቶችን አሳማ፣ ዳኛውን የሜክሲኮ ዘር ስላለው ብቻ ትክክለኛ ፍርድ የማይሰጥ ሲሉ የሚቀልዱ መስለውን ነበር አሉ ክሊንተን በቀደም። ግን ሰውየው እውነታቸውን ነው ምክንያቱም ሌላ ዶናልድ ትራምፕ አላየንምና አክሎ ወይዘሮ ክሊንተን ራሳቸውስ ቢመረጡ ያሉትን ሁሉ እያደርጉት ይሆን ነጋሽ መሐመድ ነኝ ቸር ያሰማን